በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ውስጥ ባለፈው ሰኔ 11 2014 ዓ ም ከተፈጸመው የብሔር ማንነት የለየ ጅምላ ግድያ ተርፈው የተፈናቀሉ ነዋሪዎች በቂ እርዳታ እንዳላገኙ እየተናገሩ ነው። የአደጋ መከላከልና እርዳታ ስራዎችን የሚያስተባብረው የምዕራብ ወለጋ ዞን ቡሳ ጎኖፋ ከትናንት ጀምሮ በቂ ድጋፍ ወደ ቶሌ መላኩን ጠቅሶ ለክረምቱ ወቅትም የግብርና ግብዓቶችን ለማቅረብ መንግስት ተዘጋጅተዋል ነው ያለው። ናኮር መልካ ነው የተከታተለው። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ውስጥ ሰኔ 11 2014 ዓ ም ከተፈጸመው 338 አማርኛ ተናጋሪ የአካባቢ ነዋሪዎች ከተገደሉ የብሔር ማንነት የለየ ጥቃት የተረፉ ተፈናቃዮች በቂ ድጋፍ እንዳልደረሳቸው ገልጸዋል። አቶ አሰፋ ኩራ እንደሚባሉ የተናገሩት የአካባቢ ነዋሪ እንዲህ ይላሉ። አሁን የዝናብ ኃይል አለ፣ ግን ስለ ጸጥታ ሁኔታ አሁን ደህና ነው። ዝንጉራውን ያስፈራል። የተወሰደ እርምጃ የለም። እስካሁን መንድረስ ሶስት ድንኳን ተጠቅለዋል። ከፍ እያለ አሁን ተካፈሉ እያሉ ዝናብ ላይ ነው። በጣም ዝናብ እያስቸገረና ያለው ሸቆርታ የምትባል ሰፈር ላይ ትንሽ ተቃጥሎ የተረፈ የነበረ አንድ ቤት ላይ ሰባት ስምንት እስከ አስር ቤት ሰፈር እየሆነ እየተዳነፈ ነው ያለው። የዝናብ ሁኔታ አስቸገረንኝ። የሚበላ ተከፋፈሉ እያሉ ነው። ስለ ጥጥታ ያው ስለ ወደፊቱ በጣም እየሰራ ነው ያለው ነው የተረፈ ለማውጣት በጣም ችግር ነው። ግን የተደረገው ድርጊት ምንጊዜም ምንጊዜም ተሰርፈ ያለ መንግስት በአካባቢ ታለን ክልል ታለን መኪና ዙ ያነሳ በጣም ፈቃደኛ ነን። አንድ ሰባት ስምንት እስከ ሀያ እስከ ሰላሳ ይሞትበታል። እዚህ ላይ ለመቀመጥ በጣም ትንሽ ይዘገናናል። በጣም ይከብዳለን ክልል ክልሉ ያነሳን በጣም ፈቃደኛ ጥቃቱን የፈጸመው ሸኔ ነው ሲሉ የመንግስቱ ባለስልጣናት ቢከሱም ባለስልጣናቱ እንደዚያ የሚጠሩት የኦሮሞ ነጻነት ሰራዊት መሆኑን የሚናገረው ታጣቂ ቡድን ግን ውንጀላውን ማስተባበሉ ይታወሳል። በሌላ በኩል ስማቸውን ያልተናገሩ ሌላ ነዋሪ በክረምት ዝናብ እየተቸገሩ መሆናቸውን ጠቅሰው የተወሰነ እርዳታ ተጭኖ እንደደረሳቸው ዛሬ አመልክተዋል። ከቆርሳ አምስት ወርዷል፣ ግን የወረደው ይህ ፋፋ ነገር ነው። እስካሁን ድረስ የመጣው ሸራ የለም ፣ ብርድ ልብስ የለም፣ ፈራሽ የለም፣ ብረድስ የለም። እስካሁን ድረስ ጨቆርሳ ላይ ነው የምልሽ። ቶሌ አርጆ ሁሉም ነገር መጥቷል። በከፊል ያርጆ ሰው ወደ ሰኔ ተብሻንጉንጉል አዋስ ነበር። እነሱና ከነሱ አንድ መኪና እዛው፣ ደግሞ ወደ ጨቆርሳ ቶሌ አንድ መኪና። ዛሬ ታርጆ የተረዳውን ይዞ ተመልሷል እዛው በቦታው ላይ እርዳታ እንዲደረግላችሁ እዛው ግቡ ተብለው ይሄ የተጠለሉበት ቦታ ትንሽ በጣም መጨናነቅ ስለበዛበት ወደዛ ዛሬ ሁለት መኪና ተመልሷል። ለክረምቱ የግብርና ግብዓት እንደሚቀርብላቸው ቃል እንደተገባላቸው ለዘጋቢያችን አስቴር ምስጋናው ነግረዋታል። ተረጋጉና ተቀመጡ። ማዳበሪያ የምትፈልጉ ከሆነ ማዳበሪያ እሰጣችኋለሁ። ቃል ነው ግን ይ ለማካለል ነገር ነው እንጂ እውነት ማዳበሪያ በብራችን ፈልገን አጥተናል እኮ ዳብ እንዲው ልጁ የሞተበት ሚስቱ የሞተችበት አባትና እናቱ የሞቱበት በቃ ምንም መቋቋም አልቻለም እ የግልጹ ልንገርሽ። ሌላ አስተያየት ሰጭም ያሉበትን ሁኔታ እንዲህ ገልጸዋል። መሀመድ የስ ይባላለሁ እንዲወረዳ ንዲ ወረዳ ከበለጨ ኮርሳ ሰፈር አራሚ ለአሁን ማከፋፈል ነው እንጂ ቀረው ሰባት አስር ጎማ ወርዶ ዝና ብቻ ዳሸገረው እንጂ እጃችን ገብቷል ሬሽንና አልባሳት ምናምን ነው መጋዘንና አካባቢው ትንሽ ህዝብን ብዛት ስላለ በጣም ስለጠበበ ዝናብ ዘን የበብን እንጂ እየተከፋፈለ መጠለያ፣ እንግዲህ ሶስት ድንኳን ተጥሏል። መቼ ነው የተጣለው? ሶስተኛ ቀን ዛሬ። እዚሁ ሆነን ለግብርና የሚሆን ለሰው ልጅ መሰረታዊ ፍላጎቶች የሚያስፈልገን መሟላት አለብን ነው ወይስ እንሄዳለን። መንግስት አንዛ የምንለው አለ። ዝም ብሎ ያነሳል? እንዴት ብሎ ያነሳል? አገር አፈናቅሎ ሀገር ያለማል? የምራቡን ለጋ ዞን ቡሳ ጎኖፋ ኃላፊ ወይዘሮ ነጻነት አለማየሁ ከጥቃቱ በኋላ መንግስት በቻለ ሁሉ ተጎጂዎችን ለመደገፍ ጥረት እያደረገ መሆኑንና ከትናንት ጀምሮ ተደረገ ያሉትን ድጋፍ እንዲህ ገልጸዋል። በፊት ድጋፍ አልደረሰንም ብለው ወቀሳ ማቅረባቸው ትክክል ነው። ነገር ግን ከትናንት ጀምሮ በተቻለ መጠን ድጋፍ እየደረሳቸው ይገኛል። የክልል መንግስት እንዲሁም ዞንም ድጋፍ አድርጎላቸዋል። የዓለም አቀፉ ቀይ መስቀል ማህበርም ድጋፍ አድርጎላቸዋል። እንደ መንግስት ከምስራቅ ወለጋ ያገኘነውን ትናንት አስረክበናቸዋል። 1347 ኩንታል ስንዴ፣ 222 ኩንታል ተጨማሪ የህፃናት ምግብን አቅርበናል። ከክልል መንግስት የተወከሉ ሰዎችም ተጎጂዎችን ጎብኝተዋል ነው ያሉት። ወይዘሮ ነፃነት ከ7600 በላይ የሚሆኑ ተጎጂዎች ቶሌ ውስጥ እንደሚገኝ ጠቁመው የዞኑ የቀይ መስቀል ማህበር ቅርንጫፍ ድጋፍ ማድረጉን ገልጸዋል። ዋኔ ቀይ መስቀል አዱኛ የቀይ መስቀል ማህበር በቶሌ ለሚገኙ ተጎጂዎች ብርድ ልብስና የህፃናት ምግብ አቅርቧል። የተደረገውን ድጋፍ ለመጥቀስ የሚያህል አንድ ሺ አስራ ስምንት ብርድ ልብስ፣ አምሳ ኩንታል ዱቄት፣ አንድ መቶ አስራ ስምንት ኩንታል ተጨማሪ የህፃናት ምግብ እንዲሁም አራት መቶ ዘጠኝ ሶላር የተለያዩ የቤት ዕቃዎችን ሳሙናና ድንኳን የመሳሰሉ ድጋፎችን አድርጓል ነው ያሉት። ከጥቃቱ በፊት በቆሎ ተዘርቶ እንደነበረ ያመለከቱት ወይዘሮ ነጻነት መንግስት ያደርጋል ያሉትን ድጋፍ አብራርተዋል። ከዚህ በፊት በዛ አካባቢ በቆሎ ነበረ ሲዘራ የቆየው አሁንም በስፍራው ቡቁሎ ተዘርቷል። ነገር ግን አሁንም የግብርና ግብዓት ያስፈልገናል ካሉ በመረጃ ተጠናቅሮ እስከ ቀረበ ድረስ የዞናችን ቡሳ ጎንፋ በምርጥ ዘርና ማዳበሪያ ሊደግፋቸው ዝግጁ ነው ነው ያሉት። ሸሽተው ምስራቅ ወለጋ ዞን አርጆ ከተማ ውስጥ ለሚገኙ ሰዎችም ድጋፍ እየተደረገ መሆኑን ኃላፊዋ ገልጸው ወደ መንደራቸው ለመመለስም ኮሚቴ ተቋቁሞ እየሰራ መሆኑን ተናግረዋል። በጥቃቱ የተገደሉ ሰዎች 338 መሆናቸውን የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ትናንት ለጋዜጠኞች የገለጹ ሲሆን በአሜሪካ የአማራ ማህበር ደግሞ 503 ናቸው ማለቱ ተዘግቧል። የኦሮሞ ነፃነት ግንባርና የኦሮሞ ፌዴራሊስት ኮንግረስ የተፈጸመውን ጭፍጨፋ ገለልተኛ አካል እንዲያጣራ ጥሪ ማቅረባቸው ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርም በምዕራብ ወለጋ ጭፍጨፋ ወቅት ቁጥራቸው ያልታወቀ ሰዎች በታጣቂዎቹ ታግተው መወሰዳቸውን ጠቅሶ የኢትዮጵያ መንግስት በጥቃቱ ዙሪያ ፈጣን ገለልተኛና ዝርዝር ምርመራ እንዲያካሄድ ጠይቋል። የመንግስታቱ ድርጅት መርማሪዎች ጊምቢ ውስጥ በተፈጸመው የብሔር ማንነትን የለየ ጭፍጨፋ ላይ ምርመራ ሊያደርጉ እንደሆነም ተሰምቷል። ለአሜሪካ ድምፅ ናኮር መልካ ካምቦ